ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማክሰኞ ግንቦት 27 2011 ዓ ም 1440ኛው የኢዳል ፈጥር በዓል ዛሬ ኢትዮጵያን ጨምሮ በዓለም ዙሪያ በእስልምና እምነት ተከታዮች ዘንድ እየተከበረ ነው። አላ ኢዴል ፍጥርና ኢዴል አብሃን በሁለቱ ቀን ለውጦላችኋል እኔን ሁለት ቀኖች አክብሩ ብለው ነቢያችን ዓለይሂ ሰላቱ ወሰላም ትዕዛዛቸውን አስተላልፈዋል። እያከበርን ነው። ይህ ዓለም እስካለ ድረስ ይከበራል። ፈሊላሂ ልሐምድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ናቸው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን በሰላም አደረሳችሁ። ኢድ ሙባረክ። በዓሉን እንዴት እያከበራችሁ ነው ስንልም በተለያዩ አካባቢዎች የሚገኙ አድማጮቻችንን ጠይቀናል። አከባበሩን አስመልክቶ የተቀናበሩ ዝግጅቶቻችን ቆየት ብለው ይቀርባሉ። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የብሪታንያ ጉብኝታቸው የብሪታንያዋ ንግሥት ኤልዛቤት በ ባኪንግሃም ቤተ መንግስት ግብዣ አድርገውላቸዋል። አቀባበሉን አስመልክቶ የተናቀረ ዘገባም አለን። ሌሎቹን ዜናዎች ዋና ዋናዎቹን ለመመልከት ሱዳን ውስጥ ላለፉት ተከታታይ ሳምንታት አደባባይ ተቀምጠው ድምጻቸውን ሲያሰሙ ከቆዩ ተቃዋሚዎች ጋር ገብተውበት የነበረውን የስልጣን ሽግግር ስምምነት መሰረዛቸውን የወታደራዊ ጁንታ መሪ ጄኔራል አብደልፋታህ አልቡርሃን አስታውቀዋል የሚለውና ሌሎችም አሉን። ጤና፣ ስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን። ከሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር የምሽቱ አስተናጋጆች አሉላ ከበደና ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ከኦድሬስ ሬጂስ ጋር እስከ አራት ሰዓት ድረስ ከእናንተ ጋር አብረን እናመሻለን። በቅድሚያ የምሽቱን የዓለም ዜና ሱዳን ውስጥ ላለፉት ተከታታይ ሳምንታት አደባባይ ተቀምጠው ድምጻቸውን ሲያሰሙ ከቆዩ ተቃዋሚዎች ጋር ገብተውበት የነበረውን የስልጣን ሽግግር ስምምነት መሰረዛቸውን የወታደራዊው ጁንታ መሪ ጀኔራል አብደል ፋታህ አልቡርሃን ዛሬ አስታወቁ። በመጪዎቹ ዘጠኝ ወራት ውስጥ ምርጫ እንደሚጠራ ጀኔራሉ አክለው ተናግረዋል። ዘጋቢዎቻችን ከካርቱምና ከዋሽንግተን ያጠናቀሯቸውን ሶሎሞን አባተ ጨምቆ እንደሚከተለው አዘጋጅቷል። በዘጠኝ ወራት ውስጥ ይጠራል ያሉት ምርጫ የሚካሄደው የአካባቢው ሀገሮችና ዓለም አቀፍ ታዛቢዎች በሚገኙበት እንደሚሆን ጄኔራል አብዱልፈታህ አልቡርሃን ተናግረዋል። ይህ የጄኔራሉ ቃል የተሰማው ለሳምንታት የዘለቀውን የተቃዋሚዎቹን መንግሥቱን ተቀምጦ የመግፋት አድማ ታጣቂዎች በኃይል ከበተኑ በኋላ ነው። ተቃዋሚዎቹ ተቀምጠው የቆዩት ካርቱም በሚገኘው የሀገሪቱ መከላከያ ሚኒስቴር ፊት ለፊትና በተያያዣ ከተማ ኦምዱርማን ውስጥ ሲሆን፣ ጥያቄያቸው ወታደሮቹ ስልጣኑን በአፋጣኝ ለሲቪሎች እንዲያስረክቡ ነው። አድመኞቹን ተቃዋሚዎች ለመበተን ታጣቂዎቹ በወሰዱት የኃይል እርምጃ ሰላሳ ሰው መገደሉንና ብዙዎች መቁሰላቸውን ከተቃዋሚው ጋር ግንኙነት ያለውን የሱዳን ሐኪሞች ማዕከላዊ ኮሚቴ የሚባል ስብስብ የጠቀሰ የማይክል ብራውን የዋሽንግተን ዘገባ ጠቁመዋል። በሌላ በኩል ደግሞ ከዚያው ከካርቱምና ከኦምዱርማን ሁኔታውን እየተከታተለ ያለው ሪፖርተራችን ሞንጉ ኡጋሊ የተገደሉት ቁጥር ሰላሳ አምስት መድረሱን የሐኪሞቹ ማኅበር ማምሻውን ማሳወቁን ገልጿል። የነጻነትና የለውጥ ኃይሎች የሚባለው የፖለቲካ ጥምረት ባወጣው መግለጫ ግን የተገለጸው የሞት ቁጥር ከዚያም የሚጨምር መሆኑንና አስከሬኖቻቸው አባይ ውሃ ውስጥ የተጣሉ ሰለባዎች መኖራቸውንም ማሳወቁን ኡጋሊ ዘግቧል። ጥቃቱን ተቃዋሚዎቹ ላይ የከፈቱት መደበኛ ወታደሮች ሳይሆኑ በአሁኑ ወታደራዊ ጁንታ ሁለተኛ ሰው መሐመድ ሂመቲ የሚመሩት ምዕራባዊ ዳርፉር ግዛት ውስጥ ጃንጃዊድ በሚል መጠሪያ ይንቀሳቀሱ የነበሩ ፈጥኖ ደራሽ ታጣቂዎች መሆናቸውን ኡጋሊ ዘግቧል። ታጣቂዎቹ መደበኛ ወታደራዊ ስልጠና የሌላቸውና ብረት ታድሏቸው ከተሞች ውስጥ የተሰማሩ መሆናቸውንም ዘገባው ጠቁመዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥቃቱን ፈጥነው አውግዘዋል። የጸጥታ ኃይሎቹ በሕክምና ተቋማት ውስጥ ተኩስ መክፈታቸው ያስደነገጣቸው መሆኑን ተናግረዋል ብለዋል ቃል አቀባያቸው ስቴፋን ዱያሪች የሱዳን ወታደራዊ የሽግግር ምክር ቤት ለሕዝቡ ደህንነት ኃላፊነት እንዳለበት ዋና ጸሐፊው ጉቴረዥ ማስታወሳቸውንና አፋጣኝ ምርመራ እንዲከፈት ለግድያዎቹ ተጠያቂ የሆኑ ሁሉም ሕግ ፊት እንዲቀርቡ ማሳሰባቸውን ዱያሪች አመልክተዋል። የተቃውሞ አደራጆች ከወታደራዊው ምክር ቤት ጋር የጀመሩትን ድርድር ማቋረጣቸውንና በመላ ሱዳን አድማው እንዲቀጥል አጠቃላይ ሲቪል ኩርፊያም እንዲሆን ጥሪ አስተላልፈዋል። ወታደሮቹ ስልጣኑን ለሲቪል እስኪሰጡም ንቅናቄው እንዳይቆም አሳስበዋል። በአዲግራት ማረሚያ ቤት ከትናንት በስቲያ እሁድ በተፈጠረ ግርግር የአንድ ሰው ህይወት ማለፉ ተገለጠ። ሌሎች ሰዎችም ቆስለዋል ነው የሚለው ዘገባው። ድንገት በታራሚዎች ላይ ፍተሻ በተጀመረበት ወቅት በተፈጠረው ያለመግባባት ሊያመልጡ ባሰቡ ታራሚዎች የተወሰደ እርምጃ ነው፣ ጉዳቱ የደረሰው ይላል የማረሚያ ቤቱ አስተዳደር። ሙሉጌታ ጽፏ ዝርዝሩን ይዟል እሁድ ግንቦት 252011 ዓ ም በአድግራት ከተማ በሚገኘው ማረሚያ ቤት የእስረኞች ስፖርታዊ ውድድር ተካሂዶ ነበር። ስፖርታዊ ውድድሩ ከተጠናቀቀ በኋላ እስረኞች ከታራሚ ስፖርተኞች ጋር በደጋፊነት ወደ መቀለ መሄድ እንፈልጋለን ሲሉ ነው ግርግሩ የተፈጠረ ብሏል የአድግራት ነዋሪ ኤፍሬም አፈወርቅ። በዚህም የአንድ ሰው ህይወት ማለፉና በትናንትና ዕለት የቀብር ስነ ስርአት እንደነበረ ገልጿል። የአንድ ህይወት ሙሴ ገብረዝጋቢሔር የሚባል ህይወት አልፏል። ሶስት ሰዎች ደግሞ ያመልጠዋሉ እኔ እዛ ቀብር ላይ ተገኝቼ ነበር ነበር ከብሮ አስር ሰአት ላይ እዚህ ከእነሱ ቤተሰብና ጓደኞቹ ከዛ ከዛ በፊትም የወጡ ነበሩና እነሱን አናግሬ ነበር። የእስረኞቹ ሌላ ጥያቄ በሌሎች የኢትዮጵያ ማረሚያ ቤቶች ምህረት ለታራሚዎች ሲሰጥ ለእኛ ግን አልተሰጠም የሚል መሆኑም ሰምቻለሁ ብለዋል። በተጨማሪም ለማምለጥ የሞከሩ ታራሚዎች በቁጥጥር ስር ለማዋል ሌሎች መንገዶች መጠቀም ሲገባ በጥይት ተኩሰ መግደል አግባብ አይደለም ሲል ተናግሯል። በዚህ ጉዳይ የአድግራት ማረሚያ ቤት ኃላፊ ኮማንደር ኬዶ ኃይለማርያም ምላሽ እንዲሰጡን በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ኮማንደሩ ለክልሉ መገናኛ ብዙሃን በሰጡት ማብራሪያ ድንገት በታራሚዎች በታራሚዎች ላይ ፍተሻ ሲካሄድ ለመፈተሽ ፈቃደኛ ያልሆኑት በፈጠሩት አለመግባባት ነው ችግሩ የተከሰተው፣ ብለዋል። ሁኔታውን በመጠቀም ሊያመልጡ በሞከሩ ታራሚዎች ላይ በተወሰደው እርምጃ የአንድ ሰው ሕይወት ማለፉና ሌሎች ሶስት ታራሚዎችም ቆስለዋል ሲሉ ተናግሯል። የቆሰሉት ሕክምና እየተደረገላቸው መሆኑም ተገልጿል። ለአሜሪካ ድምጽ ሙሉጌታ ጽብሐ፣ መቀለም ሙሉጌታን እናመሰግናለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ለንደን ላይ ከብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ጋር ባደረጉት የጋራ ጋዜጣዊ ጉባኤ ዲፕሎማሲና ከባድ ውረፋ የቀላቀለ መግለጫ ሰጥተዋል። ዩናይትድ ስቴትስ ከአውሮፓ ህብረት ጋር ልትለያይ እየተዘጋጀች ከምትገኘው ከብሪታንያ ጋር ግሩም የሆነ የንግድ ውል ለመቋጠር ቁርጠኛ ነች ብለዋል ሚስተር ትራምፕ። አስከትለውም ምንም እንኳን የቻይናው ግዙፉ የቴክኖሎጂ ኩባንያ ዋዌ በደቀነው ስጋት ጉዳይ ሁለቱ ሀገሮች የማይስማሙ ቢሆንም ወደፊት ከብሪታንያ ጋር የደህንነት መረጃዎችን ያለምንም ገደብ የማናጋራበት ምክንያት አይታየኝም ነው ያሉት ፕሬዚደንቱ። ተሰናባቿን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይንም ሚስተር ትረምፕ በስራቸው እጅግ ግሩም ክንዋኔ ያስመዘገቡ ሲሉ አሞግሰዋቸዋል። የዩናይትድ ስቴትሱን ፕሬዚደንት ጉብኝት ለመቃወም በሺዎች የተቆጠሩ ሰልፈኞች ማዕከላዊ ለንደን ላይ ሰልፍ አካሂደዋል። ስለ ተቃውሞ ሰልፉ አስተያየታቸውን የተጠየቁት ሚስተር ትረምፕ አንድ ቦታ ብቻ ነው ጥቂት ሰው ተሰልፎ ያየሁት። የዜና ማሰራጫዎች ብዙ ሰው ተሰልፏል እያሉ የሚያወሩት ያው ሀስተኛ ዜናቸው ነው ሲሉ መልስ ሰጥተዋል። በመጽሔት ክፍለ ጊዜ የሚቀርብ ዘርዘር ያለ ዘገባ ይኖረናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማይክ ፖምፔዮ ከሰላሳ አመታት በፊት ልክ በዛሬዋ እለት በቤጂንግ ቲያነመን አደባባይ በኮሚኒስቱ መንግስት አንበገርም ብለው የተጋፈጡትን ተማሪዎች ለተጋፈጡት ተማሪዎች አድናቆታቸውን በመግለጻቸው የቻይና መንግስት አወገዛቸው። እንደ አውሮፓውያን አቆጣጠር ሰኔ አራት ሺ ዘጠኝ መቶ ሰማኒያ ዘጠኝ አመተ ምህረት ዲሞክራሲያዊ ለውጦች እንዲካሄዱ ሙስናም እንዲወገድ በመጠየቅ አደባባዩ ላይ የተቃውሞ ሰልፍ ያካሄዱ ተማሪዎችና ሰራተኞች ላይ መንግስቱ በ ላከው የጸጥታ ኃይልና ታንኮችም ጭምር በወሰደው እርምጃ ብዙ መቶ ምናልባትም በሺዎች የተቆጠሩ ሰዎች መገደላቸው ይታወሳል። ትናንትና የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሲናገሩ እነዚያ ተማሪዎች የቻይና ሕዝብ ጀግኖች ናቸው ብለዋል። ቲያናመን አደባባይ ላይ የተፈጸመው ተግባር የፈጠረው ድንጋጤ ዓለም ስለዚያች ሀገር ያለውን አስተያየት አጠናክሮታል ካሉ በኋላ ያቺ ሀገር ከዚያ ወዲህ ባለፉት 30 ዓመታት ውስጥ በተሻለ ግልጽነትና መቻቻል ዓለም አቀፉ ማህበረሰብ ትቀላቀላለች የሚል ተስፋ ዩናይትድ ስቴትስ ነበራት ሲሉ አስረድተዋል። የቻይና የአንድ ፓርቲ አገዛዝ ምንም አይነት ተቃውሞ የማይፈቅድና ለአገዛዙ የሚጠቅም እስከሆነ ድረስ ሰብአዊ መብቶችን የሚረግጥ በመሆኑ ያ ተስፋችን ከሰመ ነው ያሉት ፖምፔዮ ቤጂንግ በቲያናመን አደባባዩ ጥቃት ስለተገደሉ ወይም ደብዛቸው ስለጠፋ ሰዎች ሙሉ በሙሉ ለሕዝቡ እንድታሳውቅ የውጭ ጉዳይ ሚኒስትሩ ጠይቀዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ለጋዜጠኞች በሰጡት ቃል ፖምፔዮ በሀገራችን የፖለቲካ ስርዓት ላይ ጥላቻ በጥላቻ የተነሳሳ ዘለፋ ሰንዝረዋል ሲሉ ወቅሰዋል። በሚቀጥለው ሳምንት ከሜክሲኮ በሚገቡ ምርቶች ላይ የሚጨመረው አዲሱ የአምስት ከመቶ ተጨማሪ ቀረጥ ስራ ላይ መዋሉ የሚቀር አይመስልም ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሚስተር ትራምፕ ይህን ያሉት ዛሬ በለንደን ከብሪታንያ ጠቅላይ ሚኒስተር ቴሬሳ ሜይ ጋር ባደረጉት ጋዜጣዊ የጋራ ጋዜጣዊ ጉባኤ ላይ ነው። እርሳቸው ይህን ያሉት ዋሽንግተን ላይ የዩናይት ስቴትስና የሜክሲኮ ባለስልጣናት ስለተጨማሪው ቀረጥና በሜክሲኮ በኩል አድርጎ የሚገባው ፍልሰተኛ ቁጥር መጨመር ጉዳይ ላይ ውይይታቸውን በቀጠሉበት በአሁኑ ወቅት ነው። አድማጮች ለሰዓቱ የተመደበው የዜና ክፍለ ጊዜ ስላ ያበቃ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደ ና ቆንጂት ታዬ ነኝ ነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማለን። የኢድ አልፈጥር በዓል በዚህ በዋሽንግተን ዲሲ የረመዳን ወር ዘንድሮ እንደምታዩት ሙስሊሙ እማ በአጠቃላይ በኢትዮጵያ አንድ የሆነበት እንደዚሁም ደግሞ ሙስሊምም ክርስቲያንም አንድ ሆኖ በጋራ መስገጃ ቦታውን ያጸዱበትና ኢትዮጵያዊነት ከፍ ብሎ የታየበት ዓመት ነው ብዬ ብል ማጋነን አይሆንም። የሰማችኋቸው አድማጮች የፍርስት ሂጅራ ተቋም ኢማም ሼህ ሀሊድ መሀመድ አሚር ናቸው። ዝርዝሩ ቆየት ብሎ ይቀርባል። ሰፋ ባለው የኢዳል ፈጠራ አከባበር ስነ ስርዓትን ከተለያዩ አካባቢዎች በተዘገቡ ዘገባዎች ውስጥ የዋሽንግተን ዲሲውንም እናስተናግዳለን። አድማጮች፣ አሁን የዕለቱ አቢይ ርዕስ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጀመሪያው የብሪታንያ ጉብኝታቸው ዕለት የብሪታንያ ንግስት ኤልዛቤት በበኪንግሃም ቤተ መንግስት ግብዣ አድርገውላቸዋል። ጥሩ አቀባበልም ተደርጎላቸዋል። ያም ሆኖ ግን ፕሬዚደንቱ ስለ ብሪታንያ ከአውሮፓ ህብረት መውጣትና ስለ ለንደኑ ከንቲባ ሳዲክ ሀን ያሉት በስድብ ደረጃ የተወሰደው አባባላቸው ማነታረኩ አልቀረም ብላለች። በዋይት ሀውስ የአሜሪካ ድምጽ ሬዲዮ ዘጋቢ ፓትሲ ዊዳኩስዋራ ከለንደን ባስተላለፈችው ዘገባ አዳነች ፍሳዬ ዘገባውን ይዛለች። በመጀመሪያው የፕሬዚደንት ትራምፕ የብሪታንያ ጉብኝት ዕለት ንጉሳዊ አቀባበል የተደረገላቸው ሲሆን የክብር ዘብ መፈተሽንና ዌስት ሚኒስትር አባይ ውስጥ ማንነቱ ባልታወቀ ወታደር መቃብር ላይ የአበባ ጉንጉን ማኖርን ያቀፈ ነበር። ዲዴይ በመባል የሚታወቀውን ሰባ አምስተኛ ዓመት በዓልን ከማሰብ ጋር የተያያዘ ነው። ዲዴይ እንደ አውሮፓ አቆጣጠር ሰኔ 6 1944 ዓ.ም በሁለተኛው የዓለም ጦርነት ወቅት የተባበሩት ኃይሎች የኖርማንዲ የባህር ጠረፍ ላይ በማረፍ ሰሜን ፈረንሳይን የወረሩበት ዕለት ነው። ንግሥት ኤልዝበት ለፕሬዝዳንቱ በተደረገው ቤተ መንግሥታዊ ግብዣ ንግግር አድርገዋል። የሚያስተባብረን የጸጥታችን ጉዳይ ብቻ ሳይሆን ጠንካራው የባህልና የጋራ እሴታችንም ጭምር ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በበኩላቸው በመላው አሜሪካውያን ስም ለሕዝባችን ዘላለማዊ ወዳጅነት ጽዋ አነሳለሁ። ለአገሮቻችን ጥንካሬ፣ ለተወዳጁና በሐቅ ግሩም ለሆነው የንግሥትነቶ ዘመንም ጭምር። የፕሬዝዳንቱ ጎልማሳ ልጆችም ተጋብዘው ነበር። መንግስታዊ ጉብኝቶች ትዕይንትና ፈንጠዝያ እንዲያንጸባርቁ ነው የሚጠበቀው። ይሁንና ፕሬዚደንት ትራምፕ ባኪንግሃም ቤተ መንግሥት ከመድረሳቸው በፊትም ቢሆን በዲፕሎማሲያዊ መወሳሰብ ውስጥ መግባታቸው አልቀረም። አጨቃጫቂ በሆነው የብሪታንያ ከአውሮፓ ህብረት የመውጣት ሂደት አስፈላጊ ያልሆኑ አነጋገሮች ማሰማታቸው፣ ቦሪስ ጆንሰንና ኒገል ፋራጅ የሀገሪቱ ጠቅላይ ሚኒስትር እንዲሆኑ እንደሚፈልጉ መናገራቸው ራሱ ከስልጣን በመሰናበት ሂደት ላይ ላሉት ጠቅላይ ሚኒስትር ቴሬዛ መይ የሚያስደስት አይሆንም የሚሉ ነቀፌታዎች ማስከተሉ አልቀረም። ቴሬዛ ሜይ የብሪታንያን ከአውሮፓ ህብረት መውጣት በሚመለከት የሀገራቸው ምክር ቤት ሊቀበለው የሚችል የድርድር ስምምነት ለማቅረብ ባለመቻላቸው ከስልጣን የመሰናበት ማመልከቻ አቅርበው በሂደት ላይ እንዳሉ የሚታወቅ ነው። ትራምፕ ታዲያ የአውሮፓ ህብረት መሪዎች የብሪታንያን ጥያቄ አልቀበልም ካሉ ብሪታንያ ካለምንም ስምምነት እንድትወጣ ጥሪ አቅርበዋል። ኒል ጋርድነር የተባሉ የማርግሬት ታቸር የነጻነት ማዕከል ሰራተኛ እይታቸውን ገልጸዋል። ፕሬዚደንት ትራምፕ የብሪታንያን ከአውሮፓ ህብረት መውጣት ሙሉ በሙሉ ደግፏል። የብሪታንያና የዩናይትድ ስቴትስ የነጻ ንግድ ስምምነትንም እንደዚሁ። ይህ ደግሞ ቅድሚያ የሚሰጠው ጉዳይ ነው። ትራምፕ ቦሪስ ጆንሰን ቀጣዩ የብሪታንያ ጠቅላይ ሚኒስትር እንዲሆኑ ይደግፋሉ። እንግሊዛውያን በፕሬዚደንት ትራምፕ አባባል ላይ ድብልቅ የሆነ ስሜት አንጸባርቀዋል። ኢንጎ አክላንድ ያሉትን እንስማ። እኔ ቦሪስ ጆንሰንን ብቃት የሌላቸው ጅል ሰው አድርጌ ነው ማያቸው። ስለሆነም ትራምፕ ለምን ቦሪስ ጆንሰንን እንደሚወዱ አይገርመኝም። ሸረን ዌልስ ብሪታንያ ውስጥ ስላለው ሁኔታ ሀሳባቸውን ቢገልጹ ችግር መስሎ አይታየኝም። እኔ ችግራችንን ማስተካከል ያለብን ይመስለኛል። የሚሰማቸውን ቢናገሩ ግን መልካም ነው። ያም ሆነ ይህ የትራምፕ አነጋገር በጥንቃቄ የተቀነባበረውን የአቀባበል ስነ ስርዓት ማናጋቱ አልቀረም። የለንደኑ ከንቲባ ሳዲክ ኻንን የለየለት ውዳቂ ሲሉ ዘልፈዋቸዋል። ኻን በበኩላቸው ትራምፕ ለዓለም አደጋ ናቸው ብለዋል። ወዳጅነት ማለት ግልጽነት ነው። ስለሆነም የአሜሪካውን ፕሬዚደንት በግልጽ ከእርሶ ጋር በብዙ ነገሮች አንስማማም ለማለት መቻል አለብን። ኻን በተጨማሪም ትራምፕን የሚመስለው በፊኛ የተሠራ ሕፃን አሻንጉሊት ለንደን ከተማ ላይ እንዲበር ፈቅደዋል። ትራምፕን የሚመስለው ሕፃን አሻንጉሊት ዛሬ በማዕከላዊ ለንደን የተካሄደው በብዙ ሺዎች የሚቆጠሩ ሰዎች የተሳተፉበት የተቃውሞ ሰልፍ አካል ነው። ተከታዩ የመጽሔት ርዕስ ከለንደን ወደ ቤንሻንጉል ይወስደናል። በምስራቅ ወለጋ የተለያዩ መጠለያዎች ቆይተው ወደ ቤንሻንጉል ጉሙዝ ሶጌ የተመለሱ አንዳንድ ተፈናቃዮች መንግስት አስፈላጊውን ድጋፍ ስላላደረገልን ተመልሰን ለመውጣት ተገደናል ሲሉ ለአሜሪካ ድምፅ ተናግረዋል። ወንጀል የፈጸሙ አሁንም በህብረተሰቡ ውስጥ ስለሚንቀሳቀሱ ለደህንነታችንም እየሰጋን ነው ይላሉ። የምስራቅ ወለጋ አደጋና ስጋት ጥበቃ አመራር ጽሕፈት ቤት ኃላፊ ይህን የሚያጣራ ቡድን አዋቅረን ወደ ስፍራው ለመላክ ዝግጅት ላይ ነን ሲሉ ለአሜሪካ ድምጽ በሰጡት ምላሽ ገልጠዋል። የቤንሻንጉል ጉሙዝ ጸጥታና ሰላም ግንባታ ቢሮ ኃላፊ በበኩላቸው ወንጀል ፈጽመው በህብረተሰቡ መካከል አሉ የተባሉትን በቁጥጥር ስር የመዋሉ ስራ ከዛሬ ጀምሮ እየተሰራ መሆኑን ሰው የተጓተተ ቅርታ አድማጮች የተጓተተ ድጋፍም እንዲደርስ ጥረት እየተደረገ ነው ብለዋል። ናኮር ምልካ ተጨማሪ አለው። አቶ ገረሙ አራት የቤተሰቦቻቸውን አባላት ይዘው ወደ ቤኒሻንጉል ጉሙዝ ሶጌ ከተመለሱ ሁለት ሳምንት እንዳለፋቸው ይናገራሉ። በነቀምቴ ቃል የተገባላቸው እና ሶጌ ሲደርሱ ያገኙት እንደተለያየባቸው ለቪኦኤ ገልጸዋል። የስራ ሰዓት ስለሆነ እናንተ ሆ ሌሎቹ አርሶ አደር፣ ሌላችሁ ነጋዴ ቦታ ላይ ነው መገኘት ያለባችሁ ተብለን ተመልሰናል። አሁን ስንሄድ ደግሞ ተዘርፈናል። ያለን ምረት እየተባለ ነገር ሁሉ የለም። የምናርስበት ማዳበሪያ ዘር የተባለም እንዴት አድርገን ይሄ ለወደፊት ሳችን መሳሳል እንችላለን ብለን ይሄ ሁላ ተስፋችን በቃ የተቋረጠ ሆኗል። የኔ የግል ግብር ማሳ ሁለ ሄሊኮፕተር በላይ መሆን ነው። በወገ ተጠቅሎ ያለ ተወስዶ ብኛል በዚያም ከስጋት ውስጥ ነው ያለን። አቶ ወርዶፋም ከአስር ቤተሰቦቻቸው ጋር ወደ ቤታቸው መመለሳቸውን አስታውሰው የሚላስም ሆነ የሚቀመስ ባለመኖሩ ወደ ሳሲጋ ተመልሰው ልጆቻቸውን በዘመድ ቤት ማስቀመጣቸውን ገልጸዋል። የደህንነት ስጋት እንዳለባቸውም እንዲሁ ተናግረዋል። ወደ ቤታችሁ ወደ ቀያችሁ ትመለሳላችሁ ሁለቱ መንግስታት ተስማምቷል ተብሎ ولكن هناك الكثير أن هذا المشروع يا أن هذا المشروع يحاولون أن ያሶ ነው የገባ ከዚያሶ ሰው የገደለ ከማሽ ነው የገባ ህብረተሰቡ ሂዶ እዛ እንዳረፉት ውሃ ራሱ አንድ ኩባያ ውሃ ለህብረተሰቡ እየሰጠ ሰው የለም። አላየ ነው ምን ያህል ቤተሰብ ይሆናል በየቀኑ እነኚህ ተመልሶ ከዛ የሚመጡ መቶ ሰማና መቶ ሀምሳ መቶ ሁለት መቶ ህብረተሰብ ይሆናሉ። ተመልሶ ከዛ ወደ በየ መንገድ ወደቁ ያሉ እንኳን መጠለያ ለመኖር ሰው ለመሳቀስ መብቱን ራሱ ጠይቆ ለማግኘት የህግ የበላይነት አላገኙትም። ቅሬታ አቅራቢዎቹ የህግ የበላይነት ተከብሮ ራሳቸውን እስኪችሉ አስፈላጊው ድጋፍ እንዲደረግላቸውና ለግብርና ስራቸው የሚሆን የግብዓትና መሳሪያ ቃል በተገባላቸው መሰረት እንዲቀርብላቸው ጠይቀዋል። የምስራቅ ወለጋ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳርጌ ገመዳ በሁለቱ ክልሎች ስምምነት ከ28 ሺህ 800 በላይ ተፈናቃዮች ወደ ቤኒሻንጉል ጉሙዝ ያሶ እና በሎጃ ገንፎ ወረዳዎች ተመልሰዋል ብለዋል። አሁን የተነሳውን ቅሬታ በተመለከተም መልስ ሰጥተዋል። ከስልሳ በላይ የሚሆኑ ሰዎች ጽፈት ቤታችን መጥተው ቅሬታ አቅርበዋል። አንደኛ የደህንነት ስጋት እንዳለባቸው ገልጸውልናል። ሁለተኛ በእርሻ መሬታችን ላይ የአካባቢው ሰዎች ዘርዘርተዋል የሚል ቅሬታም አንስተዋል። በሶስተኛ ደረጃ ቤትም እንዳልተመቻቸላቸው ገልጸውልናል። የምግብ እጥረትም እንዳለባቸው እንዲሁ ተናግረዋል። ይህንን የሚያጣራ ቡድን አዋቅረን ከነገ ጀምሮ ወደ ስፍራው የምንልክ ይሆናል። አጣሪ ቡድኑ ስለ ጉዳዩ ማብራሪያ ካጠናቀረ በኋላ ከቤኒሻንጉል አመራር ጋር ቅሬታውን ለመፍታት የሚያስችሉ የመፍትሄ ሀሳቦች ላይ እንደሚወያዩ ገልጸዋል። የቤኒሻንጉል ጉሙዝ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታ ስለ ቅሬታው የሰሙት እንዳለ በመጥቀስ ተከታዩም ብለዋል። የምግብ ድጋፍን በተመለከተ በስርጭቱ ላይ መጓተት ሊኖር ይችላል። መሬታቸው ላይ ዘር የዘራ ሰው ካለ በሕግ አግባብ የሚጠየቅ ይሆናል። ከቀበሌና ወረዳ አመራሮች ጋር በጉዳዩ ዙሪያ ተነጋግረን የምንፈታ ይሆናል። ተመላሾቹ ወንጀል የፈጸሙ ግለሰቦች ባለመያዛቸው ለደህንነታችን ስጋት አለን ብለው ያቀረቡትን ቅሬታ አስመልክቶም እንዲህ ብለዋል አቶ አበራ ወንጀል በመፈጸም የተጠረጠሩ በህብረተሰቡ መካከል ያሉትንም የመያዙን ስራ ዛሬ ጀምረናል። ቁጥራቸውን ለወደፊቱ የመንገልጽ ቢሆንም በተለያዩ ወንጀሎች የሚጠረጠሩ ግለሰቦችን በአምስቱም ወረዳዎች የመያዝ ዘመቻው ተጀምሯል። ሰብአዊ ድጋፉ በሶጌ መዘግየቱን ተናግረው በፍጥነት እንዲደርስ ጥረት እየተደረገ ነውም ብለዋል። በግጭት ምክንያት ከቤኒሻንጉል ጉሙዝ እና ኦሮሚያ አዋሳኝ ቀበሌዎች ከስምንት ወራት በፊት የተፈናቀሉ ሰዎች ወደ ቤት ንብረታቸው መመለስ መጀመራቸውን ከሳምንት በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ፣ ነቀምቴ። አድማጮች ዛሬ የዕለቱ ቀደም ብለን በመግቢያው እንደ ጠቀስ ነው የኢዳል ፈጥር በዓል በዓለም ዙሪያ እየተከበረ ያለበት ነው። ይህንኑ በዓል አስመልክቶ የተሰናዱ ከተለያዩ አካባቢዎች የደረሱን ዘገባዎች በቅደም ተከተል ወይም በተራ ይቀርባሉ። ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብለ ሁሉ بولا ملاکت I'm afraid you I'm 1440 ኛው የኢድ አልፈጥር በዓል ዛሬ ኢትዮጵያን ጨምሮ በዓለም ዙሪያ በእስልምና እምነት ተከታዮች ዘንድ በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን በቅድሚያ እንኳን በሰላም አደረሳችሁ ኢድ ሙባረክ እንላለን። ለመሆኑ በዓሉን እንዴት እያከበራችሁ ነው ስንልም በተለያዩ አካባቢዎች የሚገኙ አድማጮቻችንን ጠይቀናል። ህዝበ ሙስሊሙ በተገኘበት በኢድ ሶላት በአዲስ አበባ ስቴዲየም በተካሄደው ክብረ በዓል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ቀዳሚ ሙፍቲ ሃጂ ኡመር ኢንድሪስና የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ተገኝተው ንግግር ማሰማታቸውን ጠቅሶ ሙክታር ጀማል ተከታዩን ከስፍራው አጠናቅረዋል። አንድ ሺ አራት መቶ አርባኛው የኢድ አልፈጥር በዓል ስነ ስርዓት ዛሬ በአዲስ አበባ ስቴዲየምና ብሎም በተለያዩ የሀገሪቷ ክልሎች በሰላም ተከብሮ ውሏል። ምዕመናን ከሌሊት ፈጣሪን በማወደስ ወይንም በተክቢራ ወደየ ስግደት ቦታቸው መትመም የጀመሩ ሲሆን ሥነ ሥርዓቱ በኢድ ሰላት ክዋኔ ተፈጽሟል። የኢድ አልፈጥር በዓል አቅመ ደካሞች የሚረዱበት ወላጅ አልባ ሕፃናትና ሌሎች የሚታገዙበት በአብሮነትና በጋራ በፍቅር የሚከበር በዓል ስለመሆኑም ተወስቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሜ ሙፍቲ ሐጂ ዑመር ኢድሪስ በበዓሉ ላይ እንደተናገሩት ኢድ ማለት በየዓመቱ የሚመላለስ ደስታ መሆኑን ገልጸዋል። የበዓሉ አከባበር መሰረትንም ሙፍቲ ሐጂ ኡመር ይናገራሉ። ይሄ ዛሬው ቀህነ ዒደል ፊጥር ተብሎ ይጠራል። ነቢያችን ዓለይህ አፍሉ ሰላት ወሰላም ከመካ ወደ መዲና በሄዱ ጊዜ የመዲና ሰዎች በአመት ሁለት ጊዜ ለመጫው መካከር የሚያደረጓቸው ሁለት ቀናቶች ነበሩ። ነቢያችን አለህ ሰላቱ ወሰላም መዲና በገቡ ጊዜ ይሄ ዱንያዊ የሆነ ጉዳይ ብቻ ጥሩ አይደለም፣ ኡኽረዊ ይል አድርግላችሁ አኼራ ጋር ተያዘ ላርግላችው አላህ ኢደል ፊጥርንና ኢዴል አድሓን በሁለቱ ቀን ለውጦላችኋል። እነን ሁለት ቀኖች አክብሩ ብለው ነቢያችን አለህ ሰላቱ ወሰላም ትእዛዛቸውን አስተላልፈዋል። እያከበርን ነው። ይህ ዓለም እስካለ ድረስ ይከበራል። ፈሊላሂ ልሐምድ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በበዓሉ ላይ በክብር እንግዳነት ተገኝተው ንግግር አድርገዋል። ኢንጂነር ታከለ ኡማ የአንድነትና የሰላም ኢድ አከባበር ወደፊትም እንደሚቀጥል እምነት እንዳላቸው ተናግረዋል። መቻቻል፣ ስለ ልማት መስራትና አዲስ አበባን ውብና የጋራ ከተማ ማድረግ ላይ ሁሉም የበኩሉን አስተዋጽኦ እንዲወጣም ነው ኢንጂነር ታከለ ኡማ ጥሪ ያቀረቡት። ማናችሁም ጀነት አትገቡም እስካልተዋደዳችሁ ድረስ አትዋደዱም እስካልተዛዘናችሁ ድረስ የምለው የነቢዩ አስተምሮ። አላሁ አክበር ለዚህ ለአንድ ሺህ አራት መቶ አርበኛው ጉዞአችንና ጉዞአችሁ እንደ ትልቅ እሴት ሆኖ ሲያገለግሉ ደግሞም እንደ ውርስ የምንጠቀምባቸው ክሩ የእምነቱ አንዱ ማሳያ መንገድ ነው። ረመዳን ከጾም ከጸሎት ከፈጣሪ ጋር የመገናኘት አንዱ ታላቅ በዓልና ጊዜ መሆኑ ብቻ ሳይሆን፣ በዚህ ወቅት ወንድሞች ኢትዮጵያውያን ለወንድሞቻችሁ የምታበረክቱት የምታሳዩት መልካምነት በከተማችን በአዲስ አበባ ለክርስቲያን ወንድሞቻችሁም በዛው ልክ እያሳያችሁ ስለሆነ ክብርና ምስጋና ይገባችኋል። ሙፍቲ ሀጂ ኡመር እድሪስ ዘንድሮ የሙስሊሙ ማኅበረሰብ ከፍተኛና ስፋት ያላቸው ድሎችን የተጎናጸፈ መሆኑን አንስተዋል። መንግሥትም ትኩረት አድርጎ ከፍተኛ እገዛን ለሙስሊሙ ማኅበረሰብና ለእምነቱ እያደረገ መሆኑን አክለው ለዚህም ድርሻ ጠቅላይ ሚኒስትር አብይ አህመድ ከፍተኛ ምስጋና እንደሚገባቸውን የተናገሩት። ሌላው መለያው ይሄ ዘንድሮ ዒድ የተከበሩ ጠቅላይ ሚኒስትራችን ዶክተር አብይ አህመድ እኛን ጠርሰው ዘጠኝ ኮሚቴ ሰላም፣ የአንድነት ኮሚቴ አቋቁመው እኛ ካን ጠይቃቸው ራሳቸው ጠይቀው ለዚህ ያበቁብን ዒድ ስለሆነ በጣም ከፍ ያለ ደስታ አላሁ አክበር። ከፍተ ደስታ ሊሰማን ይገባል እላለሁ። ኢንጂነር ታከለ ኡማ በበኩላቸው ከትላንትናው ዕለት ጀምሮ የተለያዩ የአዲስ አበባ ከተማ ማኅበረሰብ መስጊዶችንና የሰላት ቦታዎችን ማጽዳትና ማሰማመርን በተመለከተ ከፍተኛ አስተዋጽኦ ሲያበረክቱ ለነበሩ ምስጋናቸውን አቅርበዋል። በተለይ ወጣቶች ይህን በማድረግ ከፍተኛ ሚና እንደነበራቸው፣ ጠቅላይ ሚኒስትር አብይ አህመድም የዚህ በጎ ሐሳብ ፈርቀዳጅ በመሆናቸው ከፍተኛ ክብር ይገባቸዋል ብለዋል። ኢንጂነር ታከለ ኡማ በመቀጠልም ኢድ አል ፈጥርን በጋራ እንዲ ማክበር የጋራ እሴታችንና ግዴታችንም ነው ሲሉ ነው ኢንጂነር ታከለ ኡማ ያነሱት። ይሄኛውን በዓል ከናንተ ጋር ስናከብር ማክበር ስላለብን ሳይሆን ወደን ፈቅደን ባህላችን ባህላችን በመሆኑ አምነን በአንድ በኩል፣ በሌላ በኩል ግን ይህ ቤተሰብ ይህ ድንቅ ቤተሰብ ከዚህ በፊት ባልተለመደ መልኩ በራሱ ከተማ በራሱ ሀገር እንደዚህ አንድ ሆኖ ተሰባስቦ ማክበር ሲገባው ሁለተኛ ዜጋ ይመስል የነበረውን ታሪክ ለመካስና ለማከብም ጭምር እንደሆነ፣ አላሁ አክበር፣ ገልጥላችሁ እፈልጋለሁ። ሀገራችሁ ነው፣ ከተማችሁ ነው፣ ከተማችን ነው፣ ሀገራችን ነው። በጋራ ከተማችን እናለማለን። ፈጣሪችንን ህዝባችንን ይባርክ። አመሰግናለሁ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ዶክተር ጀማልን ለዘገባው እናመሰግናለን። አድማጮች ለሌላ የኢድ አከባበር ስነ ስርዓት ከአዲስ አበባ ወደ ድሬዳዋ እናቅና። በድሬዳዋ የዘንድሮ የኢድ አልፈጥር በዓል አከባበር በቅርብ ዓመታት ከነበረው በተለየ ድምቀት የተከበረ መሆኑን ነዋሪዎች ተናገሩ ይለናል የድሬዳዋ ዘጋቢያችን አዲስ ቸኮል ከስፍራው ባደረሰን ዘገባው ባለፉት ዓመታት ከፖለቲካ ጉዳዮች ጋር በተያያዘ የኢዳል ፈጥር አከባበር ስጋት ያጠላበት ነበር ያሉት ነዋሪዎቹ፣ ዘንድሮ ግን ለመጀመሪያ ጊዜ የመስገጃ ሜዳው እስኪጠብ ድረስ ሕዝበ ሙስሊሙ በስፋት የተሳተፈበት ነበርም ብለዋል። ክርስቲያኖች የሚበዙበት የሳቢያን እድገት እድርና የመስቀለኛ አካባቢ ወጣቶች ከስግደት ለተመለሱት የመስቀለኛና ገንደ ተስፋ ሙስሊሞች ድግስ ያዘጋጁ ሲሆን የቀፊራ ወጣቶችም ገንዘብ በማሰባሰብ በሰፈራቸው ለሚገኙ ወላጅ አልባዎች የአልባሳት ድጋፍ አድርገዋል። በዓሉ በሶማሌና ሐረሪ ክልልም በቅርብ ዓመታት ከነበረው በተሻለ ድምቀት መከበሩን ነዋሪዎች ለአሜሪካ ድምጽ መግለጻቸውን ጠቅሶ አዲስ ቸኮል ተከታዩን ይዘዋል። ድሬዳ ኮንጎ ሜዳ በሚገኘው የኢድ ማክበሪያ ሜዳ ላይ ከመቶ ሺህ በላይ የሚሆኑ ምዕመናን በተገኙበት በተካሄደው የስግደት ስነ ስርዓት ላይ ለቪዮኤ አስተያየት የሰጡ ምዕመናን አንድ ሺ አራት መቶ አርባኛው ኢድ አልፈጥር በድሬዷ በቅርብ ዓመታት ከነበሩት በተሻለ ድምቀት ተከብሯል ብለዋል። የድሬዳ እስልምና ጉዳዮች ጽህፈት ቤት ዋና ጸሐፊ ኡስታ ዛዩ በተለይ ለቪዮኤ እንዳስታወቁት የዘንድሮ ኢድ አልፈጥር በከተማ ሙስሊም ማህበረሰብ መካከል እርቅ ይዞ የመጣ በመሆኑ ከወትሮ በተለየ ድምቀት ሊከበር በቅቷል ብለዋል። ይዞልን የመጣው ስጦታ እንግዲህ በአላ ፈቃድ እርኮሉን ይዘ በየቦታው በየሰፈሩ በየመስጊዱ አንድ ላይ በመሰባሰብ ያው ጾማቸውን የፈቱበት ሁኔታ ነው። አፍጥር ያደረጉበት ፕሮግራም ነበር። ይህም እንግዲህ ከፍቅር ጋር በእጃቸው ያለው ተጎራርሰው ማህበረሰቡንም ያስደሰቱበት ሁኔታ ነው ያለው። እና ለዚህ ነው እንግዲህ የዚሁ የዘንድሮው የኢዳል ፈጥር በዓል በጣም ደስ የሚል የአየሩ ሁኔታው ማህበረሰቡን በጣም ደስ። ከስግደት ሲመለስ ያገኘነው ወጣት ረምዚም የውስታዝን ሀሳብ ይጋራል። ባሉ ላ አልሐምዱላ የዘንድሮው ለየት የሚያደርገው ሙስሊሙ ማህበረሰብ አንድ ሆኖ በፍቅርና በአንድነት ቦታ መስገጃ ቦታ እስኪ አጥር ድረስ የተኮኖ ዘንድሮ አልሐምዱሊላ ክርስቲያን የሚበዛባቸው የሳቢያን አንድነት እድርና የመስቀለኛ አካባቢ ወጣቶች በመተባበር ከስግደት ለሚመለሱት የገንደ ተስፋና መስቀለኛ አካባቢ ሙስሊም ምእመናን ድግስ አዘጋጅተዋል። ባለቤቶቻቸው ሙስሊምም ክርስቲያንም የሆኑ የተወሰኑ የከተማ ታክሲዎች ቀኑን ሙሉ ነጻ የትራንስፖርት አገልግሎት ሲሰጡ ውለዋል። በሌላ በኩል ቀፊራ አካባቢ የሚገኙ ወጣቶች በአካባቢው ለሚኖሩ ወላጅ አልባዎችና ችግረኞች ድንኳን ጥለው የምግብና አልባሳት ድጋፍ አድርገዋል። ከአስተባባሪዎቹ አንዱ የሆኑት የአካባቢው አዛውንት እንዲህ ብለውናል። አሁን ያዘጋጀ ነው እዚህ አባትና እናት የላቸው ልጆች እነሱ ዛሬ ልብስ ገዝተንላቸዋል። እዚህ አሁን ያለንን ምግብ ልናበላ እና እንዲደሰቱ የተሰጣቸውትን ልብስም ለማሳየት ለሌሎቹም አርአያ እንዲሆኑ ይሄ ቀበሌ ብቻ፣ ሌላ ቀበሌም እንደዚሁ እንዲሰሩ። ድሬዳዋ መጀመሪያ ላይ ቀድሞ የነበረውን የመንግስት አስተዳደር በመቃወም ቆይቶ፣ ደግሞ በርስ በርስ ግጭት ሰላም አጣ ቆይታለች። የዚህ ሰላም እጦት ዋነኛ ተጎጂ ደግሞ ሕዝበ ሙስሊሙ ነበር። ከዚህ ጋር ተያይዞ የኢድ አከባበርም ስጋትና ግጭት የሚንጸባረቅበት ነበር። የድሬዳዋ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ የሆኑት አቶ ሱልጣና አልይ ህዝቡ ወደ ቀልቡ ስለተመለሰ በዓሉ ሊደብቅ ይችሏል ይላሉ። ስናፍቀው የነበረው ከሩቅ በራሳችን ጊዜ ከቀልባችን ካለመሆን ጋር ተያይዞ ጥለነው የነበረውን ማንነታችንን ነው ዘንድሮ ያገኘ ነው። ለዚህም ነው ህዝበ ሙስሊሙ ከራሱም አልፎ የሌሎች እምነት ተከታዮች አካባቢውን ከማመቻቸት ጋር ተያይዞ የኢድ ሰላትን ከማመቻቸት ጋር ተያይዞ ትራንስፖርት ከማቅረብ ጋር ተያይዞ መንገዶች እንዲሳለጡ ከማድረግ ጋር ተያይዞ በጣም ሰፊ ስራዎች ነበር ሲሰሩ የነበሩት እና ይሄ እንግዲህ ካለፉት ሁለትና ሶስት አመታት አንጻር አጀብ የሚያስብል ይሁን እንጂ ይሄ ዋናው የኢትዮጵያዊነታችን መገለጫችን እና ዋና እሴቶቻችን ናቸው። ስለዚህ ወደ ቀልባችን ነው የተመለስ ነው። ባረር ከተማ በሶማሌ ክልል ሲቲዞን ሽንሌ ከተማ፣ እንዲሁም በጅጅጋ ከተማ የነበረው አካባበርም ልክ እንደ ድሬዳዋ ሁሉ በቅርብ ዓመታት ከነበረው የተሻለ ድምቀት የታየበት እንደነበረ በየከተሞቹ የሚገኙ ምንጮቻችን አስታውቀዋል። አሜሪካ ድምፅ አዲስ ቸኮል ነቢን ከድሬዳ ሲወዱትብሊስና ሸይጣን ገባ የለበት የአራፍማንያ ወዱዳ ዝልቀንደውነት አዲስ ቸኮልን ለዘገባው እናመሰግናለን። ኢድ ሙባረክ የተከበራችሁ አድማጮቻችን። አሁን ደግሞ ወደ አስመራ ይሆናል የምንሻገረው የአስመራውን የኢድ አከባበር ዘጋቢያችን ብርሃነ በርሄ ተከታትሏል። አስመራ ከተማ የምስልምና ሃይማኖት ተከታዮች ከንጋቱ አስራ ሁለት ሰዓት ጀምረው ከየቦታቸው ተሰባስበው ተክቢራ እያደረጉ ወደ ባህቲ መስከረም አደባባይ በመግባት የሰላት ስግደት አካሂደዋል። የኤርትራ ባለስልጣኖች፣ አምባሳደሮችና ዲፕሎማቶች እንዲሁም በሺዎች የሚቆጠሩ የምስልምና ሃይማኖት ተከታዮች በተገኙበት የዒድ አልፈጥር በዓል አከባበር ላይ የኤርትራ ሙፍቲ ዋና ስራ አስኪያጅ ሼህ ሳልም ኢብራሂም ሳልም በዓሉን የተሟላና የደስታ በዓል ለማድረግ የታመሙና የታሰሩ ሰዎችን መጠየቅና ማጽናናት የተቸገሩትን በመርዳት እንዲሁም እርስ በእርስ ይቅርታ መደራረግ እንደሚገባ ተናግረዋል። የአስመራ ከተማ የአውቃፍ ጉባኤ ሊቀመንበር አቶ መሐመድ ስዒድ በሽር በበኩላቸው ለአቅም አዳም የደረሱ ሁሉ የእስልምና ተከታዮች የሮመዳን ጾምን በዝናብና በቅዝቃዜ ታጅበው በጸሎትና ዱዓ እንዳሳለፉት ለቪኦኤ ተናግረዋል። ሊቀመንበሩ የሮመዳን ጾም ሙስሊሙ ማህበረሰብ የተራበና የተቸገሩ ሰዎች እንዳሉ አውቆ ችግረኞችን እንዲረዳ መልእክት ለማስተላለፍ የሚጾም ጾም እንደሆነም ተናግረዋል። ንምንታይ ይጾም ንምንታይ ይጸም እንዳህር ተባሂሉ ምስ ጸመ ጥሙይ ከም ዘሎ ክዝክር የሮምዳን ጾም ለምንድን ነው የሚጾመው? ካል ስንጠማና ስንራብ የሚጠማና የሚራብ እንዳለ እንድናስታውስ ችግርም እንዳለ አውቀን ከሀብታችን ለችግረኞች አቅም ለሌላቸው ለበሽተኞችና ደጋፊ ለሌላቸው ሰዎች እንድናካፍልና እንድንረዳ ተብሎ የሚጾም ጾም ነው ብለዋል። የኢድ አልፈጥር በዓል ሙስሊሙ ህብረተሰብ እርስ በራሱ የሚጠያየቅበትና የሚረዳዳበት በዓል መሆኑን የተናገሩት አቶ መሐመድ ስዒድ ለእስልምና ተከታዮች የእንኳን አደረሳችሁና የመልካም ምኞት መልእክታቸውንም አስተላልፈዋል። በዓሉን ከቤተሰቦቻቸው ጋር ለማሳለፍ ከሳውዲ አረቢያ እንደመጡ የተናገሩት በበኩላቸው በአሁኑ ሰዓት የተፈጠረው ሰላምና መረጋጋት እንዲቀጥል ተመኝተዋል። መሐመድ ብርሃን ዘይኑ ሰለስተ መዓልቲ ገ ካብ ዝመፅእ ሰንበት መፅት ማለት ሰንበት ኣብዚ ምስ ድራይ ዒድ ክውዕል ኢለ መፅአ ኣብዚ ዓመት እዚ ይብና ዘሎ ጎይታይ ሰላምን ፍቅርን የውርደልና። መሐመድ ብርሃን ዘይኑ እባላለሁ። በዓሉን በዓሉን ከቤተሰቦች ጋር ለማክበር ከሳውዲ አረቢያ ነው ከሶስት ቀን በፊት የመጣወት። በዚህ ዓመት ሰላም የሰጠን ፈጣሪ ይመስገን። ፈጣሪ ሰላምና ፍቅርን ያውርድልን። ሁላችንም ወንድም፣ እህት፣ አባት፣ እናት፣ ጎረቤትና ዘመድ አዝማድ በአንድ ላይ የሚያሰባስብና ሰላም ያለው በዓል ይሁንልን እላለሁ ብለዋል። ብርሃነ በርሀ ለአሜሪካ ድምፅ ለማየት ፈልገው አስመራ። ብርሃነ በርሄን ለዘገባው እናመሰግናለን። አሁን ደግሞ ከአስመራ በተከታዩ ጥንቅር ወዲህ ወደ ዋሽንግተን ዲሲ እንመለስ። በዋሽንግተን ዲሲ ና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም የኢዳል ፈጥርን በዓል በድምቀት አክብረዋል። ማክበር ማክበርም ላይ ናቸው። በፈርስት ሂጅራ ተቋም በተሰናዳው የበዓሉ አከባበር ስነ ስርዓት ላይ በእንግድነት የተገኙት በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ መሆናቸውን ጠቅሶ ሀብታሙ ስዩም በስፍራው ከተገኙ አማኞች መካከል የተወሰኑትንም የበዓል መልዕክት ተቀብሏል። ቀጥሎ ይሰማል። ቀዳሚው ግን አምባሳደር ፍጹም አረጋ የሰጡት አስተያየት ነው። በዓሉ ከሌሎች ጊዜያቶች በተለየ ሁኔታ በአገር ቤትም ሆነ እዚህ አሜሪካን ሀገር ውስጥ በሚገኘው ህዝበ ሙስሊም መካከል ይታይ የነበረው አነስተኛ ችግር በሙሉ በይቅርታ አስወግዶ በፍቅር አንድነቱን ያረጋገጠበት ስለሆነ እንኳን ደስ አላችሁ እላለሁ። ይህ ፍቅርና አንድነት ጉልበት ሆኗችሁ እዚህ ሀገር በምትኖሩበት ጊዜ ሁሉ እርስ በርስ እየተደጋገፋችሁ እንድትተባበሩና እንድትረዳዱ በቅዱሱ የረመዳን ወር ታደርጉት እንደነበረው በዚህ ሀገርም ሆነ በሀገር ቤት የሚገኙ ወገኖቻችሁን በሚያስፈልጋቸው ሁሉ በመርዳት ከመስጠት የሚገኘውን ደስታና በረከት እንድታገኙ፣ ወገናችሁ መገኛችሁ የሆነችዋን ኢትዮጵያንና ሕዝቦቿን በጸሎታችሁ ዘወትር እንድታስቡ፣ እንዲሁም በሚያስፈልጋት ልማት ማለትም በኢንቨስትመንት፣ በንግድ በቱሪዝም በሌሎች በግብርናም በመሳሰለው በችግኝ ተከላም በትምህርትም በመሳተፍ አገራችሁንና ወገናችሁን እንድታኮሩ ከአደራ ጭምር እየጠየቁ ዋሽንግተን የሚገኘው ኤምባሲያችሁ እናንተን ለማገልገል ዘወትር የሚተጋ መሆኑን እገልለው። ልካም በዓል አመሰግናለሁቢር ስላማ እኔ ስሜ ሊድ መድ መር በፈርስቲ ጅራ ዋሽንግተን ዲሲ ማም ይ የዘንድሮ አባበር ልዩ ነገ አለው ድቡ ስል ነሩ ስ ጀሩ አየሩ እንደምታዩ አየሩ ቆንጆ አየር ነበረ። ቆንጆ ተባብሮና አላህን የምናመሰግንበት ነው። ከዛ በተለየ ሁኔታ ለመጀመራ ጊዜ የኢትዮጵያ አምባሳደር ቡር ፍም አረንጋ መልእክት ያስተላለፉበት ኢድ ነው። ሶስተኛው የረመዳን ወር ዘንድሮ እንደምታዩት ሙስሊሙ ኡማ በአጠቃላይ በኢትዮጵያ አንድ የሆነበት እንደዚሁም ደግሞ ሙስሊምም ክርስቲያንም አንድ ሆኖ በጋራ መስገጃ ቦታውን ያጸዱበትና ኢትዮጵያዊነት ከፍ ብሎ የታየበት ዓመት ነው ብዬ ብል ማጋነን አይሆንም። ክቡር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ያቺ ሀገር ከ1400 ዓመት በፊት ትታወቅበት የነበረችበትን የነገስታቶቹን ፍትሀዊነት ያረጋገጡበት እኔም ደግሞ ዳግማዊ ነጋሺ ብያቸዋለሁ። በዚህ አጋጣሚ ይደግ ይመደግ የሚባል ስርዓት ነው አሁን እየተያያለው። ከጎናቸው ቆመን ይህንን አዲሱን መንግስትና ለአዲሱ ለውጥ ሁሉም ኢትዮጵያዊ ተባብሮ ያችን ሀገር ሊያሻግራት ይገባል ብዬ አደራላለሁ። እሺ፣ በቅድሚያ ለኢትዮጵያን ሙስሊሞች በውጭም በውስጥም ላሉ እንኳን ለ1440ኛ የረመዳን በዓል አደረሳችሁ ላለሁ። በየአመቱ እዚህ ቦታ መጣለው ተደጋግሞ መጣለው። ምክንያቱም ይሄ ብሔራዊ በዓል ነው። አንድ ሃይማኖቴ ባይሆንም ዜጎቼ ናቸው፣ ኢትዮጵያውያኖች ናቸው። በሚደሰቱበት ሰዓት ላይ መገኘት ደስ ይለኛል፣ በሚያዝኑበት ሰዓትም መገኘት ደስ ይለኛል። ይሄ እንግዲህ ኢትዮጵያዊነት ትስስራችን ለማሳየት ነው የመጣሁት። ህዝቡ በብዛት ስለሆነ ሊደነቅ ይችላል። እዚህ ግን የሚደነቀው የዚህ ነው። በሰው ሀገር ይህን ያህል ደስታ ይህን ያህል ፍቅር ማሳየት ማለት ለእኛ ትልቅ ዓላማ ነው። ተሰምቶም ታይቶም አይታወቅም። እንደ ፍቅርስ ምን አለ? እንደ አንድነት ምን አለ? አሁንም አላህ ፈቃድ ሆኖ አንድነታችን አጠናክሮ የምንኖር አብረን የምንበላ አብረን የምናሳልፍ ያድገን። ከዚህ በኋላ የምናገረው ነገር የለኝም። ሲ ይበቃኛል። ስሜ አብደላ ተክቢር ይባላል። የዘንድሮ አከባበር በተለይ ኢትዮጵያ ላይ የደረገው አዲሱ የእርቅና የአንድነት መንፈስ እዚህም ዘልቆ በጣም ደስ በሚል ሁኔታ ነው የተከበረው እንደምታየው ጠቅላይ ሚኒስትራችን ዶክተር አብይ አህመድ አነሳሽነት የተቋቋመው ኮሚቴ የእርቅና የሰላም ረጅም ጊዜ ስንጠይቅ የነበረውን የመጅሊስን የማስመለስና በራሱ ተቋም ከካድሬነት በማስተዳደር ውጭ በራሱ ሰዎች በመረጣቸው ተቋሙ እንዲመራ በማድረጋቸው ትልቅ የሆነ ለውጥ ነው። ያ የለውጥ ነፋስ ደግሞ እዚህም መጥቶ የአንድነት መንፈስ ታይቷል። በቅርቡ ኤምባሲ ውስጥ አፍጥረናል። ዛሬ ደግሞ እዚህ እንደምታየው አምባሳደር እዚህ ድረስ መጥተው አድሬስ አድርገዋል። ይሄ ትልቅ ለውጥ ነው። እዚህ ሀገር ከኖርኩኝ ወደ ሃያ ዓመት አካባቢ ይሆነኛል እንደዚህ አይነት ነገር አይቼ አላውቅም። በዓለም አቀፍ ደረጃ ያለው ኢትዮጵያ ሙስሊሞች አገር ላይ የተጀመረው ነገር ትልቅ ለውጥና ትልቅ ከነበረ ሁኔታ በጣም የተለየ ነገር ነው ማለት እንችላለን። ሁድ በቁጥራ ተከትበአ ቂብላ በድጋሚ ኤድ ሙባረክ የተከበራቸው አድማጮቻችን፣ ኤድ አልፈጥር በደመቀ ሁኔታ መከበሩን ያደረሱንን ዘጋቢዎቻችንን በሙሉ እናመሰግናለን። ዝግጅታችን ይቀጥላል። ከነገ በስቲያ ሐሙስ በአውሮፓውያን የቀን ስሌት ሰኔ ስድስት ቀን በሁለተኛው ዓለም ጦርነት የተባበሩት ኃይሎች በወራሪው ጦር ተይዞ በነበረው ሰሜናዊ ፈረንሳይ የማጥቃት ዘመቻ ከፍተው የናዚን ጦር ያስለቀቁበት መጀመሪያ የተጀመረበት ሰባ አምስተኛ ዓመት መታሰቢያ ነው። ኬቪን ኢኖክ ያሰናዳውን ዘገባ አሉላ ከበደ ያቀርበዋል። በእንግሊዝኛው ምሕጻረ ቃል ዲዴ በመባል የሚታወቀው የዕለት የጦርነቱ ማብቂያ መጀመሪያም ነው። የህብረቱ ጦር በአየርና በባህር ኃይል እየታገዘ ሰብሮ በገባበት ሰሜን ፈረንሳያ ኖርማዲ የተዋጉት አንድ አርበኛ ታዲያ ታሪካቸውን ሲተርኩ ስለ ዘመቻና ስለ መሥዋዕትነት ምንነት በቅጡ እንድንረዳ የተሰጠን ወታደራዊ ስልጠና ወሳኝ ነበር ይላሉ። እንደ አውሮፓውያን የዘመን አቆጣጠር ሰኔ 6 1944 የኅብረቱ ጦር በኖርማንዲ በከፈተው ጥቃት በባህር በተደረገ ዘመቻ በታሪክ ግዙፉ ነው 24 24,000 የአየር ወለድ ወታደሮች 156,000 የአሜሪካ የብሪታንያ የብሪታንያና የካናዳ ጦር ከተሰለፈበት ውጊያ መስመር ጀርባ በመውረድ በተከታዩ ቀን ማለዳ ላይ ጎ ሲቀድ ውጊያ ከፈቱ የዛሬው የ93 ዓመቱ ዕድሜ ባለጸጋ የያኔው ወጣት ጆርጅ ሲያምፓ ያን ያልተጠበቀ ጥቃት በወራሪ ጦር ላይ የከፈተው ጦር ኃይል አባል ነበሩ ዕለቱ በታሰበበት አጋጣሚ ለነገዎቹ እጩ ወታደሮች ታሪካቸውን ይነግራሉ። እንደ ምን አደራችሁ። እናንተ የኮሌጅ ትምህርታችሁን እንድትከታተሉ ወጪ የተደረገላችሁ የነገዎቹ ወታደሮችም አይደላችሁ ሲሉ ይጀምራሉ። አድማጮች ዕለቱን ተንተርሶ የተሰናዳው ስርጭት ዝግጅታችን በቂ ሰዓት አልተገኘም፣ ሙሉ ማቅረብ አልቻልንም። ታዲያ ዛሬ ሌላ ትልቅ ዕለት ነው፣ ለዚህም ሰዓት የተገኘ አይመስልም። ቆንጅት፣ ወደ ኮሌራን ወደሚመለከተው ልዩ ዝግጅት እንለፍ። መልካም። ኢትዮጵያ ውስጥ ኮሌራ መግባቱን የኢትዮጵያ መንግስት አስታውቋል። ቢያንስ በአምስት ክልሎች ውስጥ መስፋፋቱ የተነገረውን ይህንን ወረርሽኝ ለመቆጣጠር ብሔራዊ ምላሽ ሰጪ ግብረ ኃይል ተቋቁሞ እየሰራ ይገኛል። ተከታዩ ቅንብር በዚሁ በኮሌራው ወረርሽኝና ስለ ኮሌራ አጠቃላይ መረጃዎችን ይዟል። ሶሎሞን አባተ ነው ያዘጋጀው። ኮሌራ በሀገሩ አለ። ይጠንቀቁ። ራስዎን ቤተሰብዎን፣ አካባቢዎን ሀገሮን ከኮሌራ ይጠብቁ። አዲስ አበባ፣ ኦሮሚያ፣ አማራ፣ ትግራይ፣ ሶማሌ ክልሎች ውስጥ 365 ሰው ለኮሌራ መጋለጡ መረጋገጡን የጤና ጥበቃ ሚኒስትሩ ዶክተር አሚር አማን አስታውቀዋል። አዲስ አበባ ውስጥ በአጣዳፊ ተቅማጥና ትውከት ምክንያት ወደ ጤና ተቋማት ከተወሰዱ አምስት ሰዎች በአንዱ ላይ ቪብሪዮ ኮሌሬ የሚባል ተውሳክ ወይም ባክቴሪየም በላቦራቶሪ በተደረገው ምርመራ ታይቶበታል። የጤና ተቋማቱን ዝግጅት መመልከታቸውን፣ በከፍተኛ ሁኔታ ተጋላጭ ለሆኑ የሕብረተሰብ ክፍሎች ክትባት እንደሚሰጥ ሚኒስትሩ አመልክተዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ባወጣውና በኤጀንሲ ዌብሳይት ላይ ባሰፈረው የማሳወቂያ ጽሑፍ ኮሌራ ገዳይ በፈጣን ሁኔታ ተላላፊና አፋጣኝ ክትትልና ቁጥጥር የሚያስፈልገው በሽታ እንደሆነ አስታውቋል። ይሁን እንጂ ለሕክምናም ቀላል በመሆኑ ሊያደርስ የሚችለውን ጥፋትም መቆጣጠር ይቻላል። ኮሌራ አጣዳፊ ተቅማጥና ትውከት የሚያስከትል ሰውነትንም ፈጥኖ ለድርቀት የሚያጋልጥ በረቂቅ ሕዋሳት ወይም ባክቴሪያ የሚተላለፍ በሽታ ነው። ኮሌራ የሚፈጥረው ስሜት የጉልበት መብረክረክና ሕሊናን መሳትን ሊያስከትል ይችላል። ብዙ ሰው ተውሳኩ ወደ ሰውነቱ ቢገባም ፈጥኖ ላይታምም ወይም ለኮሌራ መጋለጡን ላይገነዘብ ወይም ላያስተውል ይችላል። ኮሌራ በተለይ በአፍሪካ በደቡብ ምስራቅ እስያና ሄይቲንም በመሳሰሉ በድህነትና በልማት አለመራመድ በሚንገላቱ አገሮች ውስጥ ነው በዝቶ የሚስተዋለው። ለኮሌራ እንዴት ሊጋለጡ እንደሚችሉ ይወቁ። ጥሬ ምግብ ወደ አፎ ከወሰዱ ኮሌራ ሊይዞት ይችላል። ስጋ፣ ቅጠላቅጠል፣ በጥንቃቄ ያልተያዙ ፍራፍሬ፣ በደንብ ያልበሰሉ ከውሃ ውስጥ የሚገኙ ምግቦች አሳና ሌላም ከበሉ ኮሌራ ሊይዞት ይችላል። ንጹሕ ስለ መሆኑ እርግጠኛ ያልሆኑበትን ወይም ንጹሕ ቢመስሎትም ለኮሌራ የተጋለጠ ሰው ተቅማጥ የነካካው ውሃ ወደ ጉሮሮ ከዘለቀ ኮሌራ ሊይዞት ይችላል። የወንዝ ውሃ ቀድተው ሳያጣሩና ሳያፈሉ ከጠጡ ወይም የጉድጓድ ውሃም ቢሆን ለኮሌራ ተውሳክ ከተጋለጠና ከተጎነጩት ኮሌራ ሊይዝዎት ይችላል። ባልታጠበ እጅዎ አንስተው ወደ አፍዎ የሚወስዱት ምንም ዐይነት ምግብ ጥሬ የሚሆን የበሰለ፣ የታሸገ፣ የሚሆን የተቀቀለ ኮሌራ ሊያስይዝዎት ይችላል። ሐኪሞቹ ለኮሌራ መጋለጥ አለመጋለጥዎን ያውቃሉ። ስሜት ወይም ስጋት ካለዎት ፈጥነው ወደ ጤና አዋቂ ይሂዱና ያማክሩ። እነርሱ በዐይነ ምድር ምርመራ ወይም ከፊንጢጣ ላይ በሚወስዱት ናሙና ተውሳኩን ያገኙታል። ፈጥነውም ከአደጋ ያተርፍዎታል። አፋጣኙ የሕክምና ዘዴ ቀላል ነው፣ የሰውነትዎን ርጥበት መመለስ በቅድሚያ የውሃው ንጽህና አረጋገጥን። መጀመሪያ በንጹህ ጨርቅ አጣራ ነውና ለአንድ ደቂቃ ያክል አፈላ ነው። ከዚያም በአንድ ሊትር ወይንም በአንድ ጆግ የበረደ ውሃ ውስጥ ግማሽ የሻይ ማንኪያ ጨውና ስድስት የሻይ ማንኪያ ስኳር ጨመርንበት። ጣዕሙ እምባ እምባ የሚል ነው። ጨው ብዙም ከዚያም ድንገት ታመው በደረሰባቸው ከባድ ተቅማጥና ውከት ምክንያት ለደከሙ አባቱ ያደረገውንና እንዴት ከሞት እንዳተረፋቸው ነው ወጣቱ የሚናገረው። ያንን ውሃ አጠጣቸው። እርሳቸውም ቢሆኑ ለነገሩ ያንኑ ከማድረግ አይቦዝኑም ነበር፣ ለእርሱም ቢሆን ኖሮ። ከዚያም የጤና ባለሙያዎች ደረሱላቸው። በኮሌራ የተያዘው ሰው እጅግ የደከመ ከሆነ ሐኪሞች በደም ሥር የሚሰጥ ሕክምና ያደርጉለታል። ሰው እንዲህ ፈጣን የቤትና የባለሙያ ሕክምና ካገኘ በኮሌራ ከሚያዘው ሰው የሚሞተው ከመቶ አንድ እንኳ ላይሆን ይችላል። የታመመ ሰው ሲንከባከቡ ለራሱም በቂ ጥንቃቄ ያድርጉ እንጂ ነካሁት ወይም ነካኝ ብለው ሊጨነቁ አይገባዎትም። ኮሌራ በመነካካት ወይም በትንፋሽ አይተላለፍም ወደ አፍ በሚገባ እንጂ ኮሌራ ወዳለበት ወይም አለበት ተብሎ ወደሚጠረጠር አካባቢ ይሄዳሉ። መከተብ ይኖርቦት እንደሆነ ሐኪም ያማክሩ። የታሸገ ወይም የተፈላ ወይም ተገቢው ሕክምና የተደረገለትን ውሃ ብቻ ይጠቀሙ። የሚመገቡት ሁሉ ሙሉ በሙሉ የበሰለ መሆኑን ያረጋግጡ። የሚበሉት ትኩስ ወይም የታሸገ መሆን እንዳለበት አይዘንጉ። እጆን እጆን እጆን እጆን ይታጠቡ። ያለ መታከት፣ ያለ ቸልተኝነት ደጋግመው ይታጠቡ። እጅዎን እጅን መታጠብ ምን ይጐዳል? አይስነፉ። ጤናው ይበልጣል። እጅዎን በሳሙና ቢያንስ ለሀያ ሰከንድ ሙልጭ አድርገው መታጠብ ያድንዎታል። ሀያ ሰከንድ ነች። ሳሙናም ባይኖሮ በወራጅ ውሃ ሙልጭ አድርገው ይታጠቡት። ውሃም ሳሙናም ካጡ ስድሳ ከመቶ አልኮሆል ያለው ምንም ፈሳሽ አጠገቦ ካለ መዳፎ ላይ ገልበጥ አድርገው ያብሱበት፣ አረቄም ቢሆን ልጆች በጨዋታም ጊዜ ቢሆን ትምህርት ቤት ወይም እቤት ውስጥ ምን ጥንቃቄ ማድረግ እንዳለባቸው ደጋግመው ደጋግመው ከመንገር አይቦዝኑ። የኮሌራ መነሻ ገጠርና የወንዝ ውሃ ብቻ እንዳይመስሎ በደሩ ከተሞች ውስጥና በየከተማው ማዘጋጃ ቤት በሚተዳደሩና በሚሰራጩ የውሃ አቅርቦቶችም ጭምር ሊሆን ይችላል። ከዚያ ውሃ የሚሠራ በረዶ ወይም አይስክሪም ቪብሪዮ ኮሌሪ ተውሳክ ያደፈጡባቸው ሊሆኑ ይችላሉ። በየመንገዱ የሚዘጋጁና የሚሸጡ ምግቦችና መጠጦች፣ በቀጥታም ይሁን በመስኖ ውሃ በዐይነ ምድር የተፈጥሮ ማዳበሪያ ከዋለባቸው እርሻዎች የሚነሱ አትክልትና ፍራፍሬ፣ የከተማ ፍሳሽ ከሚደባለቅባቸው ወንዞች፣ ኩሬዎችና ሐይቆች የተጠመደ አሳና ሌላም ከውሃ ውስጥ የሚገኝ ለምግብነት የሚውል ምርት ወዘተረፈ። ኮሌራና ሰው ሲተዋወቁ እኮ ያላቸው ታሪክ የትናንት ወይም የዛሬ አይደለም። ዘመን አመጣሽ እንደሚባሉ በሽታዎች ኮሌራ የጥንት ጥንት በሽታ ነው። ይሁን እንጂ የሚያዘው ሰው ቁጥር በዓለም ደረጃ እያደገ ነው። በኮሌራ በየዓመቱ ከሚያዘው ከ3 ሚሊዮን እስከ 5 ሚሊዮን የሚሆን ቁጥር ያለው ሰው ከ100 ሺህ እስከ 120 ሺህ በየዓመቱ በኮሌራ ይሞታል። የተባበሩት መንግሥታት ዓለም አቀፍ የሕፃናት አጣዳፊ ፈንድ ዩኒሴፍ የውሃ ንጽህናና የጽዳት ኃላፊ ሳንጄ ዊጄሴኬራ ከተናገሩትና ድርጅቱ ዌብሳይቱ ላይ ካሰፈረው ቪዲዮ የተወሰደ ነው። እናም ኮሌራ በሰው ልጅ ገጽ ላይ ያለ ያለመመቸቱና የእንግልቱ ምልክት እንደሆነ የዩኒሴፍ የጤና ኃላፊ ሚኪ ቾፕራ ይናገራሉ። በታሪክ ውስጥ ኮሌራ ሁል ጊዜ የድህነትና በልማት ወደ ኋላ የመቅረት መገለጫ ሆኖ ኖሯል። ዛሬም እውነቱ እርሱ ነው። ስለዚህ ኮሌራ ጥሩ ያልሆነ የቤት አያያዝ፣ የንጽሕናና የጽዳት መጓደል፣ እንዲሁም በምግብ ያለመመቸት የበዛበት ኑሮው ነጸብራቅ ነው። ስለዚህም አሉ ቾፕራ፣ ኮሌራ የሰፋ የድህነት፣ የመዘንጋት፣ የመተካከል መጥፋትና የተጎሳቆለና የጤና ሁኔታ መታያ ነው። ከዚህ የጤና ዳይሬክተሩ ሚኪ ቾፕራ መውጫ ሐሳብ ጋር የሚስማሙት ዶክተር ውጄሴ ኬራም የመፍትሄ መሰል ሐሳብ ፈንጥቀዋል። በብዙ ዘርፎች ላይ የመስራት አቅም አለን። ስለዚህ የጤና ችግር የጽዳት ወይም የንጽህና ችግር አድርገን አይደለም የምናየው። ዋና ዋና የሚባሉ መዋቅራዊ መንሲዎቹን ነው የምናየው በእርግጥ የጤና ስርዓቶችና መሠረታዊ አገልግሎቶችን የግል ንጽህናና የአካባቢ ጽዳት ሁኔታዎችንም መመርመር አስፈላጊ መሆኑን ውጅ ሴኬራ ተናግረዋል። ዛሬ ኢትዮጵያ በይፋና በአደባባይ ኮሌራ ይዞኛል እያለች ነው። ለወትሮ እኮ እንዲህ አይሰማም ነበር። ለነገሩ ኢትዮጵያና ኮሌራ እኮ እዚህም እዚያም ብልጭ ድርግም እያለ ተነጣጥለው አያውቁም። ልዩነቱ እንዲህ ነው። አንድም ዛሬ በይፋ የመንግሥት መግለጫ ወጣበት፣ አንድም በስሙ ተጠራ። ልዩነቱ ግልጽ አይሁን እንጂ ቢነገርም ምን ያህል እንደሚሽሞነሞን ወይም እንደሚሸፋፈን እርግጠኛ መሆን ባይቻልም ቢቻል በአጽህሮቱ አተት አሊያም አጣዳፊ ተቅማጥና ትውከት እየተባለ እንደምንም ከኮሌራ ስሙ ለማራቅ ሲሞከር ቆይቷል። ለማንኛውም አሁን ኮሌራ አለ። በአማራ ክልል አንድ ናሙና ላይ ቪብሬ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ አጠራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ይችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሀረርጌ ዞን ኦዳ ቡልቱም ወረዳና ጭሮ ወረዳ እንዲሁም በበዴሳ ከተማ ወረርሽኙ ተከስቷል። ከነዚህም ከሶስቱ ቦታዎች ናሙናዎች ተሰብስበው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ከመረመር ናቸው ስምንት ናሙናዎች ውስጥ አምስቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን ስድስት በሽታው የተያዙ የማጣረፊ ተቀማጥናቱ ቅርጽ ያለባቸው ሰዎች ነበሩት። ከነሱ ውስጥ የላቦራቶሪ ናሙና ወስደን በመረመር ነው መሰረት ያንድ ሰው ናሙና ላይ ቪብሪዮ ኮሌሬ አሁንም ተገኝቷል ማለት ነው። በዚህም እንግዲህ ኮሌራን የሚያመጣው ባክቴሪያ እንደሆነ የማስክወንት እነዚህ ሰዎች ህመም ያስከተለባቸው ማረጋገጥ ችለናል ማለት ነው። የኅብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተርና የብሔራዊው ኮሌራ ምላሽ ዘመቻ አስተባባሪ ዶክተር በየነ ሞገስ ለባልደረባዬ ሙክታር ጀማል ከሰጡት መግለጫ የቀነጨብኩትን ነው የሰማችሁት። ዶክተር በየነ ሞገስ አሁን ያለውን ሁኔታ ወረርሽኝ ሲሉ ነው የጠሩት በዋናነት ወረርሽኝ የተከፈተው። ለማንኛውም በሽታውን የደበቀ መፍትሔ አያገኝምና መነጋገሩና ግልጽነቱ ለማንኛውም ማኅበራዊ ችግር ፈውስ ፈጥኖ እንደሚቀርብ የሚያምኑ ብዙ ናቸው። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት ከ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና በይልኝ አሉላ ነ ይልን ነበር። ቆንጅታዬ ነኝ ከአቀናባሪያችን ከንጉሱና ከተተኪ ስርጭት መሀንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸው ደግሞም ከተቀሩት ባልደረቦቻችን ጋር እንሰናበታቸዋለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ピピピピピピピピピピピピピピ